ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሰኔ 1 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምናመሻችሁን የምናስተናግዳችሁ አዲሱ አበበና፣ ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተ ነን። ዩናይትድ ስቴትስ የፌዴራል ምርመራ ቢሮ የቀድሞ ዲሬክተር ጄምስ ኮሚ ቃል ሰጡ ዛሬ The administration then chose to defame me and more importantly the FBI by saying that the organization was in disarray. ድርጅቱ በመረበሽ ውስጥ ነው ሲል አስተዳደሩ የኔን ከዚያ በላይ ግን የኤፍቢአይን መልካም ዝና ማጉደፍን መርጧል። ፍጹም ውሸት ናቸው። በዚህ ላይ መጽሔት በተለይም የዕለቱ አብይ ርዕስ ትንታኔ ያቀርባል፣ ከቃለ መጠይቅ ወይም ከማብራሪያ ጋር። አንዳንድ ነገሮች የሚጠቁሙት ምንድን ነው? ፕሬዚደንቱ ራሳቸው ስራውን ተወደዋለሁ የሚልም ነገር ጠይቀዋል። ኤፕሊንን የተባለውን ስለ ሩሲያም ምርመራውን ምናለ ብታቁም እነዚህ ነገሮች በሙሉ ወደ ህግን ማጨናገፍ ወይም ኦብስትራክሽን ኦፍ ጀስቲስ ጋር የሚያመዝኑ ነገሮች ስለሆኑ ፕሬዚደንቱን በህግ ሊያስጠይቁ ይችላሉ። በካሊፎርኒያ ዩኒቨርሲቲ ሳን በርናርዲኖ ፕሮፌሰር እና የህገ መንግሥት ምሁር አለማየሁ ገብረ ማርያም ናቸው የሰማችኋቸው። በአብይ ርዕስ ሙሉ ዘገባ ይዘናል። ለአርዕስተ ዜናው አዲሱ ዛሬ ትልቁ የዓለማችን ዜና ሰሎሞን በቅምሻ እንዳሰማ ነው በፕሬዚዳንት ትራምፕ የተባረሩት የኤፍቢአይ ዲሬክተር ጄምስ ኮሚ ለኮንግረሱ የሰጡት ምስክርነት አንዱ ነው። ወደ አፍሪካ አህጉር ስንሄድ ሶማሊያ ውስጥ አልሻባብ ሶስት ከፍተኛ የጦር መኮንኖች ያሉባቸው አምሳ ሰዎች መግደሉና ሌላ የዓለም ዜና ደግሞ ብሪታንያ ውስጥ ምርጫ እየተካሄደ መሆኑ ነው። አመሰግናለሁ አዲሱ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። ቀደም ሲል እንደጠቆም ነው የቀድሞው የዩናይትድ ስቴትስ የፌዴራል ምርመራ ቢሮ ዲሬክተር ጄምስ ኮሚ ዛሬ በሴኔቱ የደህንነት ኮሚቴ ፊት ቀርበው የምስክርነት ቃላቸውን ሰጥተዋል። የኤፍቢአይዩ የቀድሞ ዲሬክተር በዚህ ወቅት ትራምፕ የታማኝ አገልጋይነት ጥያቄ አቅርበውላቸው እንደሆን፣ የአንድን ከፍተኛ የዋይት ሀውስ ቤተ መንግስት ከፍተኛ ባለስልጣን ስም ከተያዘው የሩሲያ ግንኙነት ምርመራ እንዲያስወጡ መፈለጋቸውን ፕሬዝዳንቱ ጠይቀዋቸው እንደሆነ ወዘተርፈ፣ ሌሎች ጥያቄዎችም ቀርበውላቸው መልስ ሰጥተዋል። ዋና ዋናዎቹን ጨምቀን በዕለቱ አብይ ርዕስ እንሰማለን። ከዛ ጋር ቅድም እንዳልነው በተያያዘ ደግሞ የህግ ወይም የህገ መንግስት ባለሙያ ትንታኔም አብሮ ይሰማል። የሁከቱ ቡድን አልሻባብ በከፊል ራስ ገዛ አስተዳደሯ ፑንትላንድ ክልል ዛሬ ሐሙስ ባደረሰው ጥቃት ሦስት ከፍተኛ ወታደራዊ መኮንኖችን ጨምሮ በትንሹ ቁጥራቸው ሐምሳ የሚደርስ ሰዎችን መግደሉን ወታደራዊ ባለሥልጣናትና ምንጮች ለቪኦኤ ገልጸዋል። በእማኞቹ ገለጻ መሠረት ከሟቾቹ መካከል ቢያንስ አርባ አምስቱ የፑንትላንድ ወታደሮችና አምስቱ ደግሞ የአልሻባብ ተዋጊዎች ናቸው። የፑንትላንድ የደህንነት ሚኒስትር አብዲ ሂርሲ አሊ ግን ከወታደሮቻችን ውስጥ የሞተብን የለም ይላሉ። አብዛኞቹ ሰለባዎች ግን ሲቪሎች መሆናቸውን ሚኒስትሩ ለጋዜጠኞች ተናግረዋል። ያለማቋረጥ ከሁለት ሰዓታት በላይ በተካሄደ የተኩስ ልውውጥ የተጀመረው ጥቃት የተካሄደው ባሪ በተባለው ክልል ኡፍ ኡሩር መንደር ውስጥ እንደሆነም የክልሉ ጦር አዛዥ ኮሎኔል አብዱላህ ኦማር አንሾር ለአሜሪካ ድምፅ ተናግረዋል። የነውጠኛው አልሻባብ ተዋጊዎች በበኩላቸው የወታደሮቹን ጦር ሰፈር ደርምሰው በመሄድ ከ61 በላይ የፑንትላንድ ወታደሮችን መደምሰሳቸውን ለቪኦኤ አመልክተዋል። ዜና የሚተላለፍላቸው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ባለፈው ሚያዝያ ወር ባደረጉት ጥሪ መሰረት ዛሬ በአገሪቱ ምርጫ እየተካሄደ ነው። ብሪታንያ ከአውሮፓ ሕብረት ስለ መውጣት ጉዳይ ድርድር በሚካሄድበት ወቅት ጠንካራ ውክልና እንዲኖራቸው ነው ምርጫው እንዲካሄድ ጥሪ ያደረጉት። ይሁንና የብሪታንያ ዋና ተቃዋሚ ድርጅት የሆነው ሌበር ፓርቲ ክፍተቱን እየሞላ በመሆኑ በከፍተኛ ድምፅ የማሸነፉ ጉዳይ እየደበዘዘ ነው። የምርጫ ዘመቻ በተከታታይ በተካሄዱት የአሸባሪዎች ጥቃት ምክንያት ትኩረቱ ደብዝዟል ሲሉ ዘጋቢዎች ገልጸዋል። የዚህን ዘገባ ዝርዝር በመጽሔት እናቀርባለን። የጣሊያን የፖሊስ አዛዥ ፈረንሳይና ስፓኝን ጨምሮ ከስምንት ሀገሮች አቻዎቻቸው ጋር ሲሲሊ ላምፔዱሳ ውስጥ የሁለት ቀናት ስብሰባ አካሂደዋል። ውይይታቸውን የሜዲቴራንያን አካባቢ ኢሚግሬሽን፣ ሽብርተኝነትና የተደራጀ ወንጀል ዙሪያ ተኮረ እንደነበር ተገልጿል። የአሜሪካ ድምፅ ኪም ሉዊስ ያጠናቀረችው ዘገባ አለ ቆንጅታ። የኢጣሊያ የፖሊስ አዛዥ ፍራንኮ ጋብርኤሊ ላምፔዱሳ ላይ ተቀምጠው የመከሩት ከፈረንሳይ፣ ስፔን፣ ፖርቹጋል፣ ግሪክ፣ ማልታ፣ ቆጵሮስ፣ ክሮኤሽያ እና ስሎቬንያ አቻዎቻቸው ጋር ነው። የአውሮፓ ሀገሮች ስብስብ የሜዲቴሬንያን ጸጥታ የተባለው አካል ሰፋ ያለ ትብብር ለማድረግ ስለሚችልበት መንገድ ለመምከር ያካሄደው የመጀመሪያ ስብሰባ መሆኑ ነው። የጣሊያኑ የፖሊስ አዛዥ ከስብሰባው በኋላ የሰጡትን ጋዜጣዊ መግለጫ የተከታተለችው ጋዜጠኛ ጆሴፊን መኬና በሜዲትራኒያን አካባቢ ስላለው የሕገ ወጥ ፈለሳ የጸጥታና የሽብርተኝነት ችግር ያተኮረ ትልቅ ግምት የሚሰጠው ስብሰባ እንደነበረ ጠቅሳለች። ፖሊሶቹ ከሕገ ወጥ ኢሚግሬሽንነቱ በላይ የሚያሳስባቸው እየከበደ የመጣው ህገወጥ የሰዎች ዝውውር ሁኔታ መሆኑን ነው የገለጹት። ሶስት ዋና ዋና ጉዳዮች ላይ ቅድሚያ ትኩረት እንሰጣለን ብለዋል። ህገወጥ የሰዎች አዘዋዋሪዎች መታገል፣ አውሮፓ ከሚገቡ ፍልሰተኞች መካከል አደጋ ሊደቅኑ የሚችሉትን በሙሉ ለይቶ ማወቅና ሶስተኛው ደግሞ የተሻለ ኑሮ ፍለጋ ወደ አውሮፓ የሚመጡ ስደተኞች መጠቀሚያ ለማድረግ የሚሞክሩትን መዋጋት መሆኑን ዘርዝረዋል። በዚህ የአውሮፓውያን አመት ብቻ አውሮፓ ከደረሱት ከሰባ ሺህ በላይ ፍልሰተኞች መካከል ስልሳ ሺው ያሉት ኢጣሊያ ሲሆን የተቀሩት ሀገሮች በባህሩ በአደገኛ ሁኔታ የሚጓዙትን ፍልሰተኞች ፈልጎ ከሞት በማትረፉ እንቅስቃሴና ፍልሰተኞቹም በመቀበል ሸክሙን እንዲጋሯት ኢጣሊያ ትፈልጋለች። በሀገሮቹ መካከል የተሻለ የመረጃ ቅብብል እንደሚያስፈልግም ተመካክረዋል። የኢራን የደህንነት ሚኒስቴር ዛሬ ይፋ ባደረገው መግለጫ በአገሪቱ ምክር ቤት ላይና በቀድሞ መሪ አያቶላህ ሩኋል ኮቢኒ መካነ መቃብር ላይ ጥቃት ያደረሱት ራሱን እስላማዊ መንግስት ብሎ የሚጠራውን ቡድን የተቀላቀሉ ኢራናውያን ዜጎች ናቸው ሲል አስታውቋል። በሚኒስቴሩ መግለጫ መሰረት ሰዎቹ በእስላማዊ ቡድን ጋር ካካሄዱት ውጊያ በኋላ ባለፈው ዓመት ነሐሴ ወደ ኢራን ከመመለሳቸው አስቀድሞ በኢራቅ ሙሱል እንዲሁም በሶሪያ ራቃ ጦርነት ላይ ተሳትፎ ነበር። በትናንቱ የኢራን ጥቃት የሞቱት ሰዎች ቁጥርም ከፍ ብሎ ዛሬ 17 ደርሷል። ቁስለኞች ደግሞ 40 እንደሆኑ ባለሥልጣናት አስታውቀዋል። የማያንማር ጦር ኃይል ዛሬ በሰጠው መግለጫ 122 መንገደኞችን ጭኖ አሳፍሮ ትናንት ረቡዑ ከጠፋው አይሮፕላን ስብርባሪ ጋር የአስር ሰዎች አስከሬን መገኘቱን የአደጋ ጊዜ ሰራተኞች አስታወቁ። በመግለጫው መሰረት የስድስት አዋቂዎችና የአራት ሕጻናት አስከሬን ነው የተገኘው። ከአስከሬኑ ጋርም ሻንጣዎችና የተለያዩ አልባሳት ተገኝተዋል። ይህን የቻይና ሰሪ የሆነውን ዋይ 8 200 ኤፍ አይሮፕላን ፍለጋ ዘጠኝ የባህር ኃይል መርከቦች፣ በርካታ አይሮፕላኖችና ሄሊኮፕተሮች ዛሬ ተሰማርተው እንደነበረ ታውቋል። አይሮፕላኑን ማያንማር የገዛችው ባለፈው ዓመት መጋቢት፣ ልክ የዛሬ ዓመት ሆኖ ጦር ኃይሉ እንዳስታወቀው 809 የበረራ ሰዓትን አስመዝግቧል። ህንድ፣ ካሽሚር ድንበር ላይ ያለውን ውጥረት በማባባስ ለሌላ ጦርነት እየተዘጋጀች ነው ስትል ፓኪስታን ክስ አሰማች። በሁለቱ መካከል በቅርቡ የተካሄደ ግጭት የሁለቱንም አገሮች ወታደሮችና ሲቪሎች ሕይወት ያጠፋ መሆኑ ይታወቃል። ግጭቱ የተካሄደው እንደ አውሮፓ አቆጣጠር በ2003 ዓ ም የተደረሰውን የተኩስ አቁም ስምምነት በመጣስ እንደሆነም ተመልክቷል። ህንድ ምንም ዓይነት ስትራቴጂካዊ ስህተት እንዳትፈጽም ቀድሞውንም ቢሆን አስጠንቅቀናል ያሉት የፓኪስታኑ የውጭ ጉዳይ ሚኒስቴር ቃል አቀባይ ናፊዝ ዛካሪያ ከፓኪስታን ጋር ሌላ ጦርነት መቅጠም ትፈልጋለች ሲሉም ለጋዜጠኞች ተናግረዋል። ፓኪስታን ለሰጠችው ከዚህ ለዚህ መግለጫ ከህንድ በኩል የተሰማ ማስተባበያም ሆነ ምላሽ አልቀረበም። የአፍጋኒስታንን መንግስት በኃይል ለመጣል መሞከር ካቡል በታሊባን እንድትወረር ማድረግ ይሆናል ሲሉ ከአፍጋኒስታኑ ፕሬዚደንት አሽራፍ ጋኒ ጋር አስተዳደር ጋር የሰላም ስምምነት የገቡት የጦር መሪ ወይም የጦር አበጋዝ ጉልቡዲን ሄክማትያር ተናገሩ። አክለውም አማራጭ ከሌለ ካቡል በታጣቂ ነውጠኞች እጅ ትወድቃለች ብለዋል። እኚሁ የሂዝቢ ኢስላም መሪ ይህን የተናገሩት የሀገሪቱ ውጭ ጉዳይ ሚኒስትር ሳላሁዲን ራባኒ የደህንነት ተቋማቱን መለወጥ አስፈላጊ ነው ሲሉ ለሰጡት አስተያየት ምላሽ ነው። ራባኒ ግን ይህን የመንግስት በተለይም የደህንነቱን መዋቅር ለውጥ የተናገሩት በአንዱ የካቡል ወታደራዊ ምሽግ አካባቢ የደረሰ የቦምብ ጥቃት ከአንድ መቶ ሃምሳ በላይ ሰዎችን ከገደለ በኋላ መሆኑ ታውቋል። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ሰኔ 1 2009 ዓ.ም ምሽት ፕሮግራም ነው። አሁን የዕለቱ አበት የኢትዮጵያና ዓለም አቀፍ ዜና ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ነው የሚሆነው የዩናይትድ ስቴትስ ፌዴራል የምርመራ ቢሮ ኤፍቢአይ በቀድሞው የዋይት ሃውስ ብሔራዊ የጸጥታ አማካሪ ማይክ ፍሊን ላይ የጀመረውን ምርመራ እንዲያቆም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እንደጠየቋቸው የቢሮው የቀድሞ ዳይሬክተር ጄምስ ኮሜ በይፋ አስታውቀዋል። ዛሬ ፕሬዚደንት ዶናልድ ትራምፕ ያባረሯቸው የኤፍቢአይ ዳይሬክተር በሀገሪቱ የሕግ መወሰኛ ምክር ቤት የመረጃና የስለላ ጉዳዮች ኮሚቴ ፊት ቀርበው የእማኝነት ቃል በሰጡበት ወቅት ፕሬዚደንቱ እንዲታመኑላቸው አሳስበዋቸው እንደነበርም አመልክተዋል። ኮሜ ከመባረራቸው ቀደም ሲል በነበሩ ወራት ስላካሄዷቸው ዘጠኝ ግንኙነቶች ከፕሬዚደንቱ ጋር ማለት ነው፣ ወይም ስብሰባዎች በይፋ ወይም በአደባባይ ሲናገሩ የአሁኑ የመጀመሪያቸው መሆኑ ነው። በከፍተኛ ጉጉት ሲጠበቅ በሰነበተው በዚህ የሚስተር ኮሜ የሴኔቱ ኮሚቴ ማኝነታቸው ላይ ስለ መባረራቸው እንደ ሰበብ እየተነሱ በፕሬዚደንቱና በረዳቶቻቸው ሲሰጡ የሚሰሟቸው ማብራሪያዎች ግራ እንዳጋቧቸው አመልክተዋል። ድርጅቱ በመረበሽ ውስጥ ነው ሲል አስተዳደሩ የኔን ከዚያ በላይ ግን የኤፍቢአይን መልካም ዜና ማጉደፉን መርጧል። ቢሮው ጥሩ አመራር እንዳልነበረው፣ ሰራተኞቹ በመሪያቸው ላይ መተማመን ማጣታቸውን ተናግረዋል። አስተዳደሩ ፍጹም ውሸት ነው። የኤፍቢአይ የሥራ ኃይል እነዚህን ቃላት ለመስማት መገደዱም አሳዝኖኛል። የአሜሪካ ሕዝብም እነዚህን ውሸቶች ስለተነገሩት በጣም አዝኛለሁ። ፕሬዚዳንት ትራምፕ ባለፈው የካቲት 7 ሁለት ሺህ ዘጠኝ ዓ ም በኢትዮጵያ አቆጣጠር መሆኑ ነው ጠርተዋቸው በብሔራዊ የጸጥታ አማካሪው ፍሊን ላይ የተጀመረውን ምርመራ እንዲያቆሙ እንደጠየቋቸው ኮሜ በዚሁ ቃላቸው ላይ ተናግረዋል። የጸጥታ አማካሪ የነበሩት ፍሊን ቀደም ሲል ከሩሲያው አምባሳደር ጋር ዋሽንግተን ላይ አድርገዋቸው ስለነበሩ ንግግሮች ሲጠየቁ ምክትል ፕሬዚደንቱን ዋሽተዋል በሚል በተባረሩ በማግስቱ ነው። ፕሬዚደንቱ ለቀድሞው የኤፍቢአይ ዳይሬክተር ኮሜ በአማካሪያቸው ላይ የጀመሩትን ምርመራ እንዲያቋርጡ የጠየቋቸው። በኮሜ ቃል መሰረት ፍሊን ከሩሲያ ጋር አላቸው በሚባለው ጉዳይ ላይ ኤፍቢአይ የጀመረውን ምርመራ እንዲያቆም ከፕሬዚደንት ትራምፕ ትእዛዝ እንዳልደረሳቸው የተናገሩት ኮሜ ብትተዋቸው የሚለውን ሐሳባቸውን ወይም ንግግራቸውን የወሰድኩት ግን እንደ መመሪያ ነው ብለዋል። ይህ የሚስተር ትራምፕ ብትተዋቸው ጥያቄ እንዳስደነገጣቸው ሚስተር ኮሜ በዚሁ ዛሬ ለተወካዮች ምክር ቤቱ የሕግ መወሰኛ ምክር ቤት የመረጃና የስለላ ጉዳዮች ኮሚቴ በሰጡት ቃል ተናግረዋል። አመሰግናለሁ ሰሎሞን። ቀደም ሲል ሰሎሞን ያሰማን እንግዲህ ጄምስ ኮሚ የሰጡትን ምስክርነት በተመለከተ መጨረሻ ላይ የመጣውን ዘገባ በማጠናቀር ነው። እስቲ ወደ ዝርዝሩ የምስክርነት ጉዳይ እንግባ። የቀድሞ የዩናይትድ ስቴትስ የፌዴራሉ ምርመራ ቢሮ ዲሬክተር ጄምስ ኮሚ ዛሬ ቅድም እንዳልነው በሴኔቱ የደህንነት ኮሚቴ ፊት ቀርበው የምስክርነት ቃላቸውን ሰጥተዋል። የኤፍቢአዩ ዲሬክተር በዚህ ወቅት ከትራምፕ የታማኝ አገልጋይነት ጥያቄ ቀርቦላቸው እንደሆነ የአንድን ከፍተኛ የኋይት ሐውስ ቤተ መንግሥት ከፍተኛ ባለሥልጣን ስም ከተያዘው የሩሲያ ግንኙነት ምርመራ እንዲያስወጡ መፈለጋቸውን ፕሬዚዳንቱ ጠይቃቸው እንደሆን ራሳቸው ትራምፕ እየተመረመሩ አለመሆናቸውን ኮሚ በአደባባይ እንዲያረጋግጡ ፕሬዚዳንቱ ተጽዕኖ አሳድረውባቸው እንደሆን ከሴኔት ኮሚቴው አባላት የተለያዩ ጥያቄዎች ቀርበውላቸው መልስ ሰጥተዋል። የቪኦኤው ማይክል ብራውን ያጠናቀረው ዘገባ አለ። ሰሎሞን ክፍሌ ያቀርበዋል። የቀድሞ የኤፍቢአይ ዳይሬክተር ጄምስ ኮሚ ከሥልጣን ከመወገዳቸው በፊት ከፕሬዝደንት ዶናልድ ትራምፕ ጋር ብዙ ጊዜ ተገናኝተው ተነጋግረዋል። ዋይት ሐውስ የፈጠራ ወሬ ሲል ስላጣጣለውና በሁለቱ ማለት በፕሬዝደንቱና በቀድሞው የኤፍቢአይ ዳይሬክተር መካከል በተደረጉ ግንኙነቶች ወቅት ስለ ተካሄዱ ውይይቶች መገናኛ ብዙሃን ብዙ ዘግበዋል። በሴኔቱ የደህንነት ጉዳዮች ኮሚቴ የቨርጂኒያው ተጠሪ ዲሞክራቱ ማርክ ዎርነር ሕዝብ ስለ ውይይቶቹ ማወቅ አለበት ይላሉ። የአሜሪካ ሕዝብ ለእነዚህ ጥያቄዎች የተሟላ ምላሽ ማግኘት ይገባዋል። የሴኔቱ የደህንነት ጉዳዮች ኮሚቴ ጄምስ ኮሚ ዛሬ የምስክርነት ቃላቸውን ለመስጠት በቀረቡበት ወቅት ያነበቡትን በጽሑፍ የተዘጋጀ መግለጫ ይፋ ያደረገው ትላንት በዋዜማው ነበር። ኮሚ ከሥራቸው ከተባረሩ በኋላ በአደባባይ ሲታዩም ዛሬ የመጀመሪያቸው ነው። ፕሬዝደንት ትራምፕ እንዲታመኑኝ እፈልጋለሁ እጠብቃለሁም ሲሉ የነገሯቸው መሆኑን ኮሚ በጽሑፍ ባቀረቡት መግለጫቸው ጠቅሰዋል። ኤፍቢአይ በቀድሞ የብሔራዊ ጸጥታ አማካሪ በማይክል ፍሊን ላይ የያዘውን ምርመራ በተመለከተም ትራምፕ ምርመራውን እንዲተዉ የነገሯቸው መሆኑን ኮሚ በተጨማሪ ጠቅሰዋል። በግል ራሳቸው በተያዘው ምርመራ ውስጥ ስማቸው አለመኖሩን በአደባባይ እንዲያረጋግጡም ፕሬዝደንቱ በተደጋጋሚ ተጽዕኖ አሳድረውባቸው እንደነበር የቀድሞው የኤፍቢአይ ማለትም የፌዴራሉ ምርመራ ቢሮ ዳይሬክተር ጄምስ ኮሚ ተናግረዋል። ሴናተሮች ትላንት ቀደም ብለው ፕሬዝደንት ዶናልድ ትራምፕ የተያዘውን የሩሲያ ግንኙነት ምርመራ ለማስቆም ሙከራዎች አድርገዋል ተብሎ በቀረበው ጉዳይ ላይ የደህንነትና የፍትሕ ሚኒስቴር ባለሥልጣናትን ቃል አዳምጠዋል። ሴናተር ማርክ ዎርነር እንዲህ ሲሉ ነበር የጠየቁት Can you set the record straight about what happened or didn't happen? Admiral Michael Rogers, director, I am not going to discuss the specifics of any interaction or conversations. I may or may, opinion, to... the I may, or may not. The United States President Gary the matter. Director of Admiral Michael Rogers, ሁኔታውን አጠቃለው በዚህ መልክ አስረድተዋል። ሕገወጥ ስነ ምግባር የጎደለው ወይም ትክክለኛ ያልሆነ ሥራ እንዳከናውን ታዝዤ እንደማላውቅ አምናለሁ። እስከማውቀው ድረስም በዚሁ ተመሳሳይ የሥራ አገልግሎት ዘመኔ ተጽዕኖ የደረሰብኝን ጊዜ አላስታውስም። የደህንነት ኮሚቴው ሴናተሮች ግን የሚለቁ አልሆነም። ጥያቄዎችን በተለያየ መልክ ማቅረባቸውን ቀጥለዋል። የፍሎሪዳው ሪፐብሊካን ሴናተር ማርኮ ሩቢዮ እውነት ያልሆነ አንዳች ነገር እንዲናገሩት ተጠይቀው ያውቃሉ? አድሚራል ማይክል ሮጀርስ መለሱ፣ በቀድሞው መልሴ እጸናለሁ። ከዚያ በኋላ ተስፋ መቁረጥ መጣ። ሴናተር አግነስ ኪንግ የሁለቱም ፓርቲዎች አባል ያልሆኑ እንደ ራሴ ናቸው። እርስዎ ቃለ መሐላ ፈጽመዋል። እውነቱን እናገራለሁ እውነቱን እንጂ ሌላ አልናገርም ብለዋል እና ዛሬ ያንን የገቡትን ቃል እንደማይጠብቁ ነው የሚናገሩት። ለመሆኑ በዚህ ኮሚቴ ፊት ቀርበው የምስክርነት ቃልዎን በትክክል ላለመስጠት ሕጋዊ መሠረቶ ምንድን ነው? የብሔራዊ ደህንነት ቢሮው ዳይሬክተር ዳን ኮትስ ይመልሳሉ። ሕጋዊ መሰረት ይኑረኝ አይኑረኝ እርግጠኛ አይደለሁኝም። የቀድሞው የኤፍቢአይ ዳይሬክተር ጄምስ ኮሚ የጽሑፍ መግለጫ ግን ከፕሬዚደንት ትራምፕ ጋር ስላደረጓቸው ውይይቶች በሙሉ የተሟላ ዝርዝር ማስታወሻ መያዛቸውን አረጋግጧል። ፕሬዚደንት ዶናልድ ትራምፕም ባለፈው ምርጫ ውጤት ላይ ተጽዕኖ ለማሳደር ከሩሲያ ጋር ምንም አይነት ሴራ አልተፈጸመም ሲሉ ለረጅም ጊዜ በተደጋጋሚ ማስተባበያ መስጠታቸው ይታወቃል። የሰሞኑ ግለት የዓለም ዐይኖችና ትኩረት ዋሽንግተን ላይ ናቸው። ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ዩኒቨርሲቲ ሳን በርናርዲኖ የፖለቲካ ሳይንስ መምህር የሕግ ጠበቃና የዩናይትድ ስቴትስ ሕገ መንግሥት ምሁር ስለዚህ ጉዳይ አጠር ያለ ትንታኔ ሰጥተውናል። ትዝታ በላቸው አነጋግራቸዋለች ማምሻውን ፕሮፌሰር አለማየሁ ገብረ ማርያም አስቀድሜ ስለ ሁልጊዜ ትብብሮ አመሰግናለሁ። አመሰግናለሁ። እሺ እንግዲህ ዛሬ በዩናይትድ ስቴትስ ምክር ቤት ውስጥ እየተካሄደ ያለውን የኤፍቢአይ ማለትም የአሜሪካ የፌደራል ምርመራ ቢሮ የቀድሞ ዳይሬክተር የጄምስ ኮሚን የምስክርነት ሂደት በተመለከተ ማብራሪያ እንዲሰጡን ነው። እንደሚታወቀው ፕሮፌሰር አል ጄምስ ኮሚ ከሳምንታት በፊት ነው በፕሬዝደንት ዶናልድ ትራምፕ ሳይጠበቅ ከስራቸው የተባረሩት። እንግዲህ ዛሬ ደግሞ በዩናይትድ ስቴትስ የህግ መወሰኛ ምክር ቤት የደህንነት ኮሚቴው ፊት የምስክርነት ቃል እየሰጡ ነው። ቀደም ብሎ ከወጣውም ቃላቸው የተወሰደው እንደሚለው ፕሬዝደንት ትራምፕ ታማኝነትን እፈልጋለሁ፣ ታማኝነትን እጠብቃለሁ እንዳሏቸው በቀድሞ የብሔራዊ ጸጥታ አማካሪ ማይክል ፍለን ጉዳይ የሚደረገው ምርመራ እንዲቆም ፍንጭ እንደሰጧቸው ነው እና ይህንን ከህገ መንግስቱ አንጻር፣ በተለይም ይሄ ሶስቱ የመንግስት አካላት የሚባሉት ከነሱ አንጻር ቢያብራሩልን የሁለቱን ግንኙነት ለህዝብም ይሁን ለህገ መንግስቱ ያላቸውን ታማኝነት። እሺ፣ እንግዲህ ይሄ በህገ መንግስቱ በጣም አጠያቂ ነገር ነው። አንቺም እንደ ጠቀሽው ፕሬዚደንቱ ምናልባት ያላቸውን ስልጣን የተላለፉ ይመስላሉ። ለምንድን ነው ብንል፣ አንደኛ ኤፍቢአይ የፌዴራው የፖሊስ ምርመራ ክፍል በህግ እንደ ተቋቋመ ራሱን በገለልተኝነት ማከናወን የሚችል አካል ነው። ማናቸውም ሰው ኤፍቢአይ በሚሰራው ስራ ላይ ገብቶ፣ ምክንያቱም የወንጀል ምርመራ ስለሆነ ከባድ ነገሮችን ስለሚመለከት፣ ተጽዕኖ ለማድረግ ወይንም ሌላ ሙከራ አድርጎ ምርመራውን ለማጨናገፍ ኦብስትራክሽን ኦፍ ጃስቲስ ይባላል፣ ማድረግ ራሱ የተመጠነ ህግ አለ። በአስራ ስምንተኛው ድንጋጌ ክፍል ሺ አምስት መቶ ሶስት ላይ የሚናገረው ይሄንን ነው። ማናቸውም ሰው በዛቻም ሆነ በሙከራ በተጽዕኖ በሙስና በማናቸውም ነገር አንድ የወንጀል ምርመራን ቢያጨናግፍ ተቀጭ ይሆናል ነው የሚለው። እንግዲህ እዚህ ላይ ተማከን እንደሆነ እርግጥ ኤፍቢአይ ኤግዜኪቲቭ ዲፓርትመንት ወይም አስፈጻሚው ስር ስለሆነ በፕሬዚደንቱ ስር ነው የሚሰራው፣ ግን ሙሉ በሙሉ ገለልተኝነት አለው። የሚሰራንም ስራ በራሱ ነው የሚሰራው፣ በሚሰራው ምርመራ ማለት ነው። ለፕሬዚደንቱ ሆነ ለጠቅላ አቃቤ ህጉም ማቅረብ የለበትም። ፍጹም ሙሉ በሙሉ ገለልተኛ የሆነ ነው። እዚህ ላይ እንግዲህ ፕሬዝደንቱ ጋር ንግግር ያደረጉ የተባለውና አንቺም የጠቀሻቸው አንዳንድ ነገሮች የሚጠቁሙት ምንድን ነው? ፕሬዝደንቱ ራሳቸው ስራውን ተወደኋለሁ የሚልም ነገር ጠይቀዋል። ኤፍሊንን የተባለውን ስለ ሩሲያም ምርመራውን ምናለ ብታቆም። እነዚህ ነገሮች በሙሉ ወደ ህግን ማጨናገፍ ወይም ኦብስትራክሽን ኦፍ ጀስቲስ ጋር የሚያመዝኑ ነገሮች ስለሆኑ ፕሬዚደንቱን በህግ ሊያስጠይቁ ይችላሉ። ህግ በላይነት ያለበት ስለሆነ ራሱ ፕሬዝደንቱ ተጠያቂ ነው። ለዚህ ደግሞ ሌላ ማስረጃ ማቅረብ እንችላለን። በሺ ዘጠኝ መቶ ሰባ ሶስት ላይ በአውሮፓ አቆጣጠር ፕሬዚደንት ኒክሰን ተመሳሳይ የሆኑ ነገሮችን አድርገው ነበር። ይሄ ምንድነው ሁለት አካባቢ ህጎች ምርመራውን እያቀረቡባቸው ሲመጡ በተለይም ደግሞ እሳቸው በግል በሚስጥር የሚቀርጹት የነበረውን ማስረጃ አምጡ በተባሉበት ጊዜ አላመጣም በማለት ለማጨናገፍ ምርመራውን ለማጨናገፍ ሲሉ እነዚህን ሁለት ታላቅ አቃቤ ህጎች ከስራ አባረሯቸው በዚያ ጊዜ ነው እንግዲህ ኢምፒችመንት የሚባል ነገር የመጣባቸው ና ከስራ ሊወገዱ የቻሉት አንድ ሌላ ጥያቄ ያለኝ ፕሮፌሰር አል ይሄ ቼክስ እንድ ባላንስ ወይንም የመንግስት አካል ልዩነት በሌለበት ሁኔታ ወይንም በህገ መንግስቱ ላይ ለወጉ ተቀምጦ ስልጣን ግን በማዕከላዊነት በአንድ ቦታ በተሰባሰበ ሁኔታ እንዲህ አይነቱ ነገር በጄምስ ኮሚ ና በፕሬዚዳንት ዶናልድ ትራምፕ መካከል የተከሰተው ነገር ቢከሰት ምንድን ነው ሁኔታው የሚሆነው? እሺ፣ እንግዲህ እዚህ ላይ ማስተዋል ያለብን ህገ መንግስት ለብቻው ምንም ዋጋ የለውም። ህገ መንግስት ሊሰራ ና ህይወት ሊኖረው የሚችለው ገለልተኛ ዳኝነት ሲኖር ነው። ገለልተኛ አቃቤ ህግ ሲኖር ነው። ገለልተኛ የፍትህ አስተዳደር ሲኖር ነው። ስለዚህ እነዚህ በሌሉበት ቦታ ህገ መንግስት አለ ብሎ መናገር ቧልትና ጨዋታ ነው ብዬ ነው የምገምተው። ምክንያቱም አብዛኛውን ጊዜ በአፍሪካ ውስጥ ዳኞቹ የሚሰየሙት የፓርቲ የገዥው ፓርቲ አባላት ስለሆኑ ነው። በዝምድና ነው ወይንም በጓደኝነት ነው ወይም ታማኝነት ስላላቸው ነው። እነዚህን የመሳሰሉት ነገሮች ስላሉ፣ እነሱ ደግሞ የዜና አይነት ፍትህ ገለልተኝነት በሆነ መንገድ ሊሰጡ አይችሉም። እንዲሁም እዚህ ላይ ቀደም ማድረግሽ የጠቀስሽው አንድ ነገር አለ። ለምሳሌ ፕሬዚደንት ትራምፕ ከአንተ ታማኝነት ነው የመሳሰሉትን ነገሮች ጠይቀዋል። እነዚህ ታማኝነት ምናልባት በአፍሪካ እና በሌላው ሀገሮች ሊሰሩ ይችላሉ። እዚህ ሀገር ግን ታማኝነት አይደለም ዋና የሚሰራው። የሚሰራው ምንድን ነው? ለሕጉ መቆምና በሕጉ በስነስርዓት መስራት ለሕገ መንግስቱ ዋና ታማኝነት ሲኖር ማለት ነው። ስለዚህ ፕሬዚደንቱም አለ ለአምሶ አለ ዋናው ታማኝነት ለህገ መንግስቱ ነው። ይሄም ደግሞ የምናረጋግጠው በምንድን ነው ማናቸውም ሰው ከጠበቃ ጀምሮ ለፌዴራል መንግስት ለማናቸውም መንግስት ስራ ለሚሰሩ ሰዎች በሙሉ ቃለ መሀላ እንወስዳለን፣ ወይም ቃለ መሀላ ይወሰዳል። ይሄ ምንድን ነው የሚለው ከማናቸውም በላይ ህገ መንግስቱን እንመክታለን፣ ህገ መንግስቱን እንደግፋለን፣ ህገ መንግስቱን ከማናቸውም በላይ እንጠብቃለን የሚል ማናቸውም በህግ ፊት የሚሰራ ሰው የዚህን አይነት ቃለ መሀላ ወስዷል። ስለዚህ እንደዚህ እስከሆነ ድረስ ዳኞች ቢሆኑ ለምሳሌ በአፍሪካ ውስጥ ታማኝነታቸው ለህገ መንግስቱ መሆን አለበት ለህጉ መሆን አለበት እና ማዳራት በሌለበት የማስተዳደር ዋና ስራቸውና እምነታቸውም ታማኝነታቸውም ለዚህ ነው። እነዚህ ነገሮች ግን በአፍሪካ ውስጥ የሉም በአሁኑ ጊዜ በብዙ ቦታ። ስለዚህ የህግ በላይነት ሊኖር አይችልም። በስም ሊኖር ይችላል፣ ህገ መንግስት ተብሎ ሊጻፍ ይቻላል ግን ገለልተኛ ዳኞች እስከሌሉ ድረስ ገለልተኛ ፍትህም አስተዳደር እስከሌለ ድረስ እነዚህ ነገሮች ጨዋታና ባልት ወይም ህዝብን ማወናበጃና ማታለያ ናቸው ብዬ ነው የማምነው። ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ዩኒቨርሲቲ ሳን በርነርዲኖ የፖለቲካ ሳይንስ መምህር፣ የህግ ጠበቃ፣ የአሜሪካ ህገ መንግስት ምሁር፣ አመሰግናለሁ። እኔም አመሰግናለሁ። መልካም ቀን ለሁላችሁ። እሺ ጊዜ ፕሮግራማችን ይቀጥላል። አድማጮች አሁንም ከዚህ ዓለምን እያነጋገረ ካለው የኤፍቢአይ ዲሬክተር ምስክርነት ጉዳይ አንወጣም፣ ግን ከምክር ቤቱ ወጣ እንላለን። ከስቱዲዮም ወጣ ልንል ነው። ይህን የዲሬክተር ኮሚን ምስክርነት እዚህ ዋሽንግተን አካባቢ በሚገኙ መዝናኛ ቤቶች አያሌ ህዝብ አይኑን በየቴሌቪዥኑ መስኮት ሰክቶ ሲከታተል ነው ያረፈደው። እኛ ደግሞ ይህን ለእናንተ እንዲያደርስ ሄኖክ ሰማእግዜርን ላክ ነው። ቀጥል ሄኖክ። እንደምን አመሻችው እንግዲህ የፖለቲካ ዘገባውን አስቀድማችሁ ሰምታችኋል። እኔ የመጣሁት የፖለቲካ ድራማውን በተለይ አሜሪካውያን እንዴት እየተከታተሉት እንደሆነ ለመግለጽ ለማብራራት ነው። እንግዲህ የቀድሞ የፌዴራል ምርመራ ቢሮ ስራ አስኪያጅ ጄምስ ኮሚ በሴኔት ፊት ቀርበው የሚሰጡትን አሁን ከፊት ለፊት እንዲያውም የውጭ ጠባ እየሰማችሁ ነው። አሜሪካውያኑ ይህንን የፖለቲካ ሂደት ልክ እንደ ፊልም ነው እየተከታተሉት ያሉት። ብዙ ጥያቄዎች አሏቸው፣ መመለስ ያለባቸው ጥያቄዎች ብለው የሚያስቧቸው በየ ቡና ቤቶች እና የቁርስ ቤቶች ተሰብስበው በጣም ረጃጅም ሰልፎች ባሉባቸው ሁኔታዎች እየተከታተሉ የሚገኙት አሜሪካውያን በተለይ እዚህ የሚገኙ ዋሽንግተን ዲሲ ከተለያዩ የአሜሪካ ግዛቶች የተሰባሰቡ በፖለቲካ ስራ ወይም በመንግስት ውስጥ የሚሰሩ በፖሊሲ የሚሰሩ ስለሆኑ ፖለቲካን የግል ኑሯቸው እና የዕለት ዕለት ኑሯቸው አድርገው የሚመለከቱ በመሆናቸው ሁኔታውን በጣም ከባድ አትኩሮት ሰጥተውና ላልተመለሱ ጥያቄዎች መልስ እንሻለን በሚል እየተከታተሉ የሚገኙት ሁኔታ ነው ያለው። አሁን የሚገኘው ደፊስ የሚባል የአይሪሽ ጠላ ቤት ነው። እንደ ወደ ውስጥ ገብቼ ያለውን ስሜት ከታተሉት እያጨበጨቡ የሳቁም ሁኔታዎችንም በአስክሮት እየተከታተሉ ነው የሚገኙት አሜሪካውያን። ሄኖክ፣ እንግዲህ ዛሬ የስራ ቀን ነው፣ ሀሙስ ነው። አንተ እንደነገርከን ደግሞ በርካታ ሰዎች በስፍራው አሉ። እና ይሄ ጉዳይ ምን ያህል አሳሳቢ ቢሆን ነው ከስራም ጭምር ቀርተው ለመከታተል እያደረጉ ያሉት? እና ያነጋገርካቸው ሰዎች አሉ፣ ምን አስተያየት ይሰጣሉ? የምስክርነት ቃሉ ሲሰማ እንዳልከውም እንግዲህ ከትናንትና ጀምሮ ልክ እንደ ድራማ እንደ ፊልም አንዳንዶች እስከ አንድ ልንም ጭምር እየጠቀሱ እንደ ፊልም እያየነው ያለ ነገር ነው እያሉ ነውእና ነው እና ያነጋገርካቸው ሰዎች አሉ። አዎ፣ እንደ ፊልም ይመልከቱት እንጂ ሁኔታውን በጣም ከባድ ቁም ነገር ሰጥተውት ነው እየተከታተሉ ያሉት። ዩናይትድ ስቴትስ በዓለም ዙሪያ የምትመካበት የዲሞክራሲ ሂደቷ እና ተቋማቷ ናቸው እነኚህ ተቋሞች ላይ የራሻ መንግስት ጣልቃ ገብነት ካለ ማወቅ ይፈልጋሉ። ይሄ ጣልቃ ገብነት ደግሞ ምን ያህል ጥልቀት እንዳለው መረዳት ይፈልጋሉ። ይሄ ጣልቃ ገብነት ካለ ምን ያህል ዶናልድ ትራምፕ የምረጡኝ ዘመቻ ጋር የተገናኘ እንደሆነ ከምረጡኝ ዘመቻው ደግሞ ምን ያህል በስልጣን ተዋረድ፣ ምን ያህል ከፍተኛ ባለስልጣናት በዚህ ሁኔታ ውስጥ ተሳትፈዋል የሚለውን ሴናተሮችም ከፍተኛ ለረጅም ጊዜ በሴኔቱ ያገለግሉ ሲጠይቁ የነበሩ ጥያቄዎች ናቸው። በእርግጥ አንዳንዶቹ ጥያቄዎች ለሕዝብ ይፋ የማይደረጉ ምስጢራዊ ከፍተኛ ምስጢር የሆኑ መረጃዎች ስለሆኑ አሜሪካውያን ለእነሱ መልሶችን ላያገኙ ይችላሉ። አላገኙምም። ነገር ግን በሂደቱ ውስጥ የተረዷቸው መረጃዎች እንዳሉ ነው ሲገልጾ የነበሩ። በአጠቃላይ ግን ያነጋገርኳቸው በጣም በርካታ ከአፍሪካም የመጡ የአሜሪካዊ ዜግነት የወሰዱ ከኢትዮጵያም የመጡ የአሜሪካዊ ዜግነት የወሰዱ እዚህ ተወልደው ያደጉ አሜሪካውያንም በአጠቃላይ ይሄ የፖለቲካ ሂደት ተጠያቂነቱ ምን ያህል ርቀት ሊሄድ እንደሚችል ለመረዳት እንደሚፈልጉ ለማወቅ እንደሚፈልጉ እና ይሄ የተጠያቂነት ሂደት ደግሞ ሕዝቡን ያማከለ የሕዝቡን መረጃ የማግኘት መብት የጠበቀ መሆን እንዳለበት ነው ሲገልጹልኝ የዋሉት። የዩናይትድ ስቴትስ የወቅቱ ፖለቲካና የግለት አካባቢዎች የቀድሞው የኤፍቢአይ ዋና ዳይሬክተር ጄምስ ኮሜ የእማኝነት ቃል ለሕግ መወሰኛ ምክር ቤቱ የመረጃና የስለላ ኮሚቴ። እነዚህ ንግግሮች ይቀጥላሉ፣ በመጪዎቹ ቀናት በተለያዩ ዘገባዎች እንመለስባቸዋለን። ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ወደ ኢትዮጵያ መለስ ስንል የ1997ን የኢትዮጵያ ሀገር አቀፍ ምርጫ ተከትሎ ተከስቶ በነበረው ቀውስ ሰኔ 1997 ዓመተ ምህረት ልክ የዛሬ 12 ዓመት መሆኑ ነው። ዛሬ በመንግሥት ታጣቂዎች የተገደሉ ዜጎች 12ተኛ ዓመት መታሰቢያ ዛሬ በመላ ኢትዮጵያ አንድነት ድርጅት መኢአድ ጽህፈት ቤት ተዘክሯል። የመኢአድ መሪ ገዢው ፓርቲ ከዚህ ጥፋቱ እንዲማር ጥሪ እናቀርባለን ብለዋል። የሰማያዊ ፓርቲ መሪ ደግሞ የሕግ ተጠያቂነት እስኪሰፍን ድረስ መግደል አይቆምም ሲሉ ስጋታቸውን ገልጸዋል። ለነፃነቱ ጉዞ የነሱ ደም የነሱ አጥንት የነሱ ስጋ መረማመጃ ስለሆነ ለእኔ ለእናንተ ለኢትዮጵያ ለኢትዮጵያ ሕዝብ ስለሞቱ የምናስታውሳቸው መሆኑን መግለጽ እፈልጋለሁ። የንግግሬ ዋና ዓላማ ግን ተጠያቂ እስከሌለ ድረስ ግድያ አይቆምም። አቶ የሸዋስ አሰፋ የሰማያዊ ፓርቲን ሊቀመንበር ነው የሰማችሁት። ክቡራትና ክቡራን ዘርዘር ያለ ዘገባ ይኖረናል። አሁን ወደ ተከታዩ የመጽሔት ርዕስ እንሸጋገራለን። ቀደም ሲል ያስተዋወቅከው የኢትዮጵያ ጉዳይ ነው። ቀደም ሲል የተሰማው ወደ ውጪ፣ ወደ መጽሔቱ ስናልፍ ደግሞ የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ባለፈው መያዝያ ወር ባደረጉት ጥሪ መሰረት ዛሬ በአገሪቱ ምርጫ እየተካሄደ ነው ብሪታንያ ከአውሮፓ ህብረት ስለመውጣት ጉዳይ ድርድር በሚካሄድበት ወቅት ጠንካራ ውክልና እንዲኖራቸው ነው ምርጫው እንዲካሄድ ጥሪ ያቀረቡት ይሁንና የብሪታንያው ዋና ተቃዋሚ ድርጅት የሆነው ሌበር ፓርቲ ክፍተቱን እየሞላ በመሆኑ በከፍተኛ ድምፅ የማሸነፋቸው ጉዳይ እየደበዘዘ ነው የምርጫው ዘመቻ በተከታታይ በተካሄዱ የአሸባሪዎች ጥቃት ምክንያት ትኩረቱ ደብዝዟል ሲል ዘጋቢያችን ሄንሪ ሪጅዌል ከለንደን በላከው ዘገባ ጠቅሷል አዳነች ውሳ እየታቀርባለች ጠቅላይ ሚኒስትር ቴሬዛ ሜይ ትላንት የለንደን ገበያን በጎበኙበት ወቅት የተቃዋሚ ፓርቲ ደጋፊዎች በእሳቸው ላይ ተቃውሞ አሰምተዋል። በሁለት ወራት ውስጥ ሶስት የአሸባሪዎች ጥቃቶች ከተከሰቱ በኋላ ሜይ ሽብርን መዋጋት የወግ አጥባቂው ፓርቲ አብይ አጀንዳ እንዲሆን አድርገዋል። የሰብአዊ መብት ሕጎቻችን ይህን ከማድረግ የሚያቆሙን ከሆነ ለማድረግ እንድንችል ሕጎቹን እንለውጣለን ነው ያሉት። ቴሬዛ ሜይ የተቃዋሚው ሌበር ፓርቲ መሪ ጀረሚ ኮርቤን ግን ይህን አባባላቸውን ነቅፈዋል። ለዲሞክራሲ አደጋ በሆኑ ተግባሮች ላይ የሚኖረው አያያዝ ዲሞክራሲን በመቀነስ ሳይሆን አደጋውን በማስወገድ ነው። ይህም ማለት ለፖሊስ ኃይልና ለጸጥታ አገልግሎቶች አስፈላጊውን በጀት ማቅረብ ነው። ቀደም ብለው የወጡ የምርጫ ሀዞች ገዢው ወግ አጥባቂ ፓርቲ በሰፊው ድጋፍ እንደሚያሸንፍ አመላክተው ነበር። ከቅርብ ቀናት ወዲህ ግን በጥቂት ነጥቦች ወደ መበላለጥ ወርዷል። በለንደን የፖለቲካ ፕሮፌሰር ኤያን ቤግ ተሬሳ ሜይ ዴቪድ ካሜሩን አቻምና ካገኙት ድምፅ የተሻለ ካላገኙ በስተቀር እንደ ትልቅ ሽንፈት ይታይባቸዋል። ጀረሚ ኮርብን አብዛኛዎቹ ሰዎች ከገመቱት በላይ በጣም የተሻለ ውጤት እያገኙ ነው። በምርጫ ውድድር ሦስተኛውን ቦታ የያዙት የብሪታንያን ከአውሮፓ ህብረት መውጣት የሚቃወሙት ሊበራል ዲሞክራቶች ናቸው። ተንታኙ የን ቤግ ግን ሀገሪቱ ጉዳዩን አልፈዋል ይችላሉ። ኢኮኖሚ፣ ብሔራዊ የጤና ጥበቃና የፓርቲ አመራሮች ጥያቄ ናቸው፣ በአሁኑ ወቅት ዋናዎቹ ነጥቦች። ከአውሮፓ ህብረት የመውጣቱ ጉዳይ አሁን በአገሪቱ በአንገብጋቢነት የሚታይ አይደለም። ጽንፈኛው ቀኝ የብሪታንያ ነጻነት ፓርቲ ብዙም ድጋፍ አላገኘም። አሁን ብሪታንያ ከአውሮፓ ህብረት የመውጣቷ ጉዳይ ያለቀለት በመሆኑ የነጻነት ፓርቲ ደጋፊዎች ወደ ወግ አጥባቂዎች ሄደዋል። ጠቅላይ ሚኒስትር መይ ብሪታንያ ከአውሮፓ ህብረት ስለ መውጣቷ ጉዳይ ድርድር በሚያካሂዱበት ወቅት ጠንካራ ውክልና እንዲኖራቸው እንደሚፈልጉ ነው የገለጹት። የፖሊቲሾም ድረገጽ አዘጋጅ ኬቪን ሹፌልድ ከምን ጊዜም የተለቀ ውይይት ይጠብቆታል። ማንኛውም የብሪታንያ መንግሥት ለትውልዶች ያህል ያልተከሰተ ምናልባትም ከሁለተኛው የዓለም ጦርነት ወዲህ ባልተለየ መልኩ ትልቅ ድርድር ነው የሚጠብቆት። የድምፅ መለኪያ ሀዘዎች ባመለከቱት መሠረት ወግ አጥባቂው ፓርቲ ቢያሸንፍ ለስኮትላንድ ነጻነት ድጋፍ ሊያጠናክር ይችላል። ብሪታንያ ከአውሮፓ ህብረት ለመውጣት በወሰነችበት ወቅት ገዢው የስኮትላንድ ብሔራዊ ፓርቲ ከብሪታንያ ስለመገንጠል ጉዳይ ድጋሚ ረፈረንደም ወይም ህዝበ ውሳኔ እንዲካሄድ እየጠየቀ ነው። አብዛኛው የስኮትላንድ ህዝብ አሁን ህዝበ ውሳኔ የማካሄድ ፍላጎት የለውም ከሶስት ዓመታት በፊት ውሳኔ የሰጠበት ጉዳይ በመሆኑ። ብሪታንያ በአሁኑ ወቅት ብዙ ተግዳሮቶች ተደቅነውባታል፣ አሸባሪነትን፣ ከአውሮፓ ህብረት አባልነት መውጣትን ምናልባትም የሀገሪቱ መገንጠልን የመሳሰሉት ችግሮች አፍጠውባታል። እያንዳንዳቸው የሀገሪቱ ፓርቲዎች የተለያዩ መፍትሄዎች እያቀረቡ ናቸው። ከአውሮፓ ወደ አፍሪካ እንመለስና ወደ ደቡብ አፍሪካ እናዝግም። የትናንቱ ምሽትና ሌሊት እንዲሁም ዛሬ ለደቡብ አፍሪካ ደቡባዊ አካባቢ ጥሩ ጊዜ አይደለም። በደቡብ አፍሪካ ደቡባዊ ጫፍ ላይ በተነሳው እጅግ የከፋ ማዕበል በሺዎች የሚቆጠሩ ሰዎች መፈናቀላቸውን ጆሐንስበርግ የምትገኘው ሪፖርተራችን አኒታ ፓውል ዘግባለች። ማዕበሉ ኬፕታውን ከተማን ከመታ በኋላ ወደ ባህር አዋሳኝ አካባቢዎች ተንሰራፍቶ ሰደድ እሳት ማስነሳቱና የባህር ዳርቻዎችን የቱሪዝም ከተማ ናይሰናን ስፋት ያለው አካባቢ ማውደሙ ታውቋል። በማዕበሉ ምክንያት የስምንት ሰው ሕይወት መጥፋቱን ባለሥልጣናቱ ተናግረዋል። ናይስና ከተማ የሚገኘው የዌይን ባደን ቤተሰብ የትናንቱን ሌሊት ያሳለፈው እጅግ በበረታ ድንጋጤና ሁካታ ነበር። ዛሬም የሚገኘው በከፍተኛ ጭንቀት ላይ ነው። እንዲህ አይነት የከፋ ማዕበል ባለፉት ሰላሳ ዓመታት አልታየም። ኬፕታውን ከተማ የነበሩት ባደን ወደ 500 ኪሎ ሜትር ገስግሰው ናይስና ከተማ ከገቡ በዚያ ያለውን ቤተሰባቸውን ሁኔታ ለማወቅ ሲማስኑ ልክ ማዕበሉ ከመነሳቱ ከጥቂት ሰዓታት በፊት ከተፈናቀሉ ቁጥራቸው ወደ አስር ሺህ የሚጠጋ ሰዎች መካከል መሆናቸውን አወቁ። የቤተሰባቸው አባላት ሁሉንም ነገር አጥቻ ሁሉንም ነገር አጥቻለሁ ስል ግን ልጆቼ ማምለጥ በመቻላቸው በጣም ዕድለኛ ነኝ። ምክንያቱም እሳቱ የተነሳው እነርሱ ቤት ውስጥ ሆነው ነበር። ገንዘባችን፣ ልብሳችን ሁሉ እቤት ውስጥ ነበር። ሁሉም ነገር ነው የወደመው። ስል ሁሉም ነገር ማለቴ ነው። አሁን እያስጨነቀኝ ያለው ቢያንስ ለመጪዎቹ ጥቂት ቀናት ልጆችንና ሚስቴን እንዴትና የት ማስጠለል እንደምችል ነው። ደቡብ አፍሪካ ውስጥ ክረምት በገባ ጊዜ በተለያዩ አጋጣሚዎች የከፋ የአየር ሁኔታ እንደሚከሰት የተናገሩት የሀገሪቱ የአየር ሁኔታ አገልግሎት ጠንባይ ዲፖታዋና በዘንድሮው በዘንድሮ የአየር ሁኔታ አስከፊነት በንፋስና በማዕበሉ በብርዱም መበርታት ግን እጅግ የደነገጡ መሆናቸውን ገልጸዋል። ለምሽቱ ወዳዘጋጀነው የመጨረሻ ትንታኔ እናልፋለን። ያረጀ ያፈጀ ሲል የገለጠው የአእምሮ ጤና ጥበቃ ስርዓት በአስቸኳይ መስተካከል ያለበት መሆኑን የሚያሳስብ አዲስ ሪፖርት ለተባበሩት መንግስታት ድርጅት ሰብአዊ መብቶች ምክር ቤት ቀርቧል። ሊሳ ሽላይን ከጄኔቫ ለቪኦኤ ባስተላለፈችው ሪፖርት እንደገለጠችው አዲሱ ሪፖርት አሁን ስራ ላይ ያለው ስርዓት ለአእምሮ ጤና ጠንቅ መሆኑንና የህሙማን ሰብአዊ መብት እንደሚጥስ ያስገነዝባል። ቆንጅታ እየታቀርበዋለች። የአእምሮ ጤና ባዓለም አቀፍ ደረጃ በጤና ስርዓቶች ውስጥ በከፍተኛ ደረጃ ችላ የተባለ ጉዳይ መሆኑን ነው የዚህ ሪፖርት አቅራቢ የሚናገሩት። ትኩረት ባገኘባቸው አካባቢዎችም ቢሆን የአእምሮ ሕክምናና እንክብካቤ መርሃ ግብሮች ለብቻቸው ተለይተው ህሙማኑም ከሌሎች በተገለሉበት እንደሚካሄድ ነው የሚገልጹት። የአካላዊና አእምሮዊ ጤና መብት ልዩ መርማሪ ዴይነስ ፑራስ የአእምሮ ህሙማን ህክምናን በተመለከተ ስነ አእምሮዊ፣ አካባቢያዊና ማህበራዊ ተጽዕኖችን ትኩረት ውስጥ ባለማስገባት ከመጠን በላይ በባዮሎጂካዊ ጉዳዮች ላይ መተማመኑ ጎጂ ነው ብለው ያስገነዝባሉ። የአእምሮ ህመም መድኃኒቶችን ከመጠን በላይ መጠቀም ውጤታማ ላለመሆኑ የማያጠራጥር ማስረጃ እንዳለም ይናገራሉ። በስፋት የሚሰራበት የአእምሮ ህሙማንን በተቋማት ይዞ የማከሙ ስርዓት ጊዜ ያለፈበት መሆኑን የሚናገሩት የሪፖርቱ አቅራቢ፣ ሰብአዊ መብታቸውንም ይጥሳል ብለዋል። የአእምሮ ጤና ጉዳተኞችን ተቋማት ውስጥ አጉሮ ማስቀመጡ መቆምና ማህበረሰብን መሰረት ባደረገ የጤና ጥበቃ ስርዓት መተካት እንዳለበት፣ ይህን ጥናት ለመንግስታቱ ድርጅት የሰብዓዊ መብቶች ምክር ቤት ያቀረቡት ልዩ መርማሪ ፑራስ አሳስበዋል። የምዕራባውያን ትኩረት ተቋማዊ ጤና ጥበቃ ላይ ያመዘነ ነው። እኔ ደግሞ በግልጽ የምሟገተው የተቋማዊ ጤና ጥበቃ ላይ ማትኮር እንዲቀር ነው ሰብአዊ መብትን የሚጥስና እጅግ በጣም ግዙፍ ወጪ የሚጠይቅ አሰራር ስለሆነ የ24 ሰዓት ሙሉ እንክብካቤም በመሆኑ ማኅበረሰባዊ መሠረት ያለው አገልግሎትም ቢሆን ወጪው ቀላል ባይሆንም ስነ ልቡናዊና ማኅበራዊ ወይም የሥነ አእምሮ ክል ጉዳተኞችን ሰብአዊ ክብራቸውን የሚጠብቅ እንደሆነ ነው የዚህ ሪፖርት አቅራቢ የሚያስገነዝቡት። እንዲህ ባሉት ተቋማት የሕሙማንን ሰብአዊ መብት ጥሰት አይስፋፋም፣ ተስፋ የለኝም በሚል ስሜትም አይጠቁም ብለዋል። ማህበረሰባዊ የሆኑት ተቋማት የአእምሮአዊ ችግር ያላቸውን ሰዎች ከሕብረተሰቡ አግልለው አይዙም። ይህ ደግሞ ለሕሙማኑም ሆነ ለአጠቃላይ ሕብረተሰቡ የተሻለ እንደሆነ ይመክራሉ። አሁን ከምሽቱ ሶስት ሰዓት ከአርባ ሁለት ደቂቃ መሆኑ ነው። አዲሱ ስቱዲዮአችን ቅጫን እንነጋገር ካልተባለ በስተቀር ክቡራትና ክቡራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የሐሙስ ሰኔ 1 2009 ዓ ም ስርጭታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በተጨማሪ መከታተል ትችላላችሁ። በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከታተሉን፣ አስተያየቶቻችሁን ስጡ፣ ተሳትፉ። ቴክኒሻኑ ቶማስ ብላንዴት ነው፣ ፕሮዲውሰሩ ንጉሱ ታምሬና እንዲሁም ረዳቱ ፋሲል ገበየሁ፣ የምናስተናግዳችሁ ሶሎሞን አባተና አዲሱ አበበ ነን። አሁን ከእናንተው የስልክ አስተያየቶች ጥቂቱን እናሰማችሁ። ሰላት ሊንቢዎች እንደምን አላችሁ? ሰላም ናችሁ ወይ? የዘወትር አድማጫችሁና የሚወዳችሁ አንድ አድማጫችሁ ነኝ። በጣም የሚገርመው ነገር ሁልጊዜ ዜና አስተናነግቡ በአብዛኛውን ጊዜ ይሰማለሁ፣ በመኪና አደጋ ተገደሉ፣ በጎርፍ አደጋ ተገደሉ። ለመሆኑ እንዴት ነው በጥይት ነው እንጂ ተገደሉ ሊባል የሚገባው በጎርፍ አደጋ ሞቱ፣ በመኪና አደጋ ደግሞ ተገልብጦ ህይወታቸው አለ ቢባል ስሜት አይሰጥም። ሞት ተገደሉ፣ በመሳሪያ ነው ብዙ ጊዜ የምንሰማው እና እስቲ እንደው አማርኛም አዋቂዎች ብታማክሩ ጥሩ ነው። እንደገና ሉላ ቴሌፎን አቅርበ ስታነጋግር ያው ጥያቄዎች እንግዲህ ብዙ ሰዎች ጠይቀው የጨረሱብኝ ይመስላሉ፣ ግን በጣም ጥሩ ነው። ፈታ ፈታ የሚለውን አበዛው ትንሽ ሰላምኑልኝ። ያወዳችኋል፣ ሰላም ለእናንተ ይሁን እያልኩኝ ዛሬ የማቀርበውን አስተያየት መቼም ታቀርቡልኝ ያላችሁ ብዬ በተስፋ እየጠበቅኩ ነው። በሁለት ሀሳቦች ላይ ነው በማክሰኞ ዜና ዘገባችሁ ሁለት ሀሳቦች አሉ። እነዚሁም አንደኛው በተባበሩት መንግስታት የሰብአዊ መብቶች ክፍል ጄኔቭ ላይ በሚደረገው ስብሰባ ላይ የዩናይትድ ስቴትስ በተባበሩት መንግስታት አምባሳደር የሆኑ የተናገሩትን ነው። ይህም ምንድን ነው? ቬንዚዌላ ከተባበሩት መንግስታት ሰብአዊ መብቶች ጉባኤ ትውጣ ብለው ሲናገሩ ሰምቻለሁ። ብዙ ብዙ ነገር ጠቅሰው እዚህ ቦታ ልትወከልም ልትገባ ማይገባትም ብለዋል። እንደው ባለፉት አመታቶች እና ባለፉት ዘመናቶችም ሆነ አሁን በቅርብ ጊዜያቶች በኢትዮጵያ ውስጥ የተካሄዱት የሰብአዊ መብቶች ጥሰቶች በኦሮሚያ፣ በይበልጥ በአማራው ክልል፣ በደቡብ ህዝቦች፣ በምስራቁ የኢትዮጵያ ክፍል፣ በምዕራቡ የኢትዮጵያ ክፍል፣ በአጠቃላይ በመሀል ሀገር ሁሉ ሳይቀር የተካሄዱት የሰብአዊ መብቶች ጥሰቶች የፈሰሰው ደም ያለቀው ህዝብ በእስር ቤት የታጎረው እስካሁን ድረስ በሰቆቃ ያለው ባልታወቁ እስር ቤቶች ውስጥ ያሉት የግፍ ስቃዮች ሁሉ ምንም አልታያቸው። ያውም እኮ የሰብአዊ መብቶች ጉባኤ ውስጥ በተባበሩት መንግስታት ኢትዮጵያ ተወክላ ተቀምጣለች። ለምን አልታያቸውም? ያ ሁልጊዜም ጥቅም ማስከበር ነው። ሌላው ደግሞ ተጨማሪ ምንድን ነው፣ በጉድፈቻ ምክንያት ስለታገደው ሁኔታ ነው። እሱም አሳስቧቸው የአሜሪካ ሴናተሮች እና የምክር ቤት አባላቶች ተሰብስበው በዲሲ ለሚገኘው የኢትዮጵያ ኤምባሲ አቤት ብለዋል። ምነው በሌላ ጊዜም እንደዚህ አልተሰማቸውና አቤት ለማለት ጆሮ ዳባ ልበሳል። ከአሜሪካ ድምፅ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው ክቡራትና ክቡራን አድማጮች እያደመጣችሁ ያላችሁት። ስለ አስተያየቶቻችሁ እናመሰግናለን። በተዘዋዋሪው የስልክ መስመራችን 2022059942 ውስጥ መስመር 14 አስተያየቶቻችሁን በድምፅ በተቀረጸ መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ነው አድራሻችን። ወደ ተከታዩ ዘገባ ወደ ኢትዮጵያ እናልፋለን። የ1997ን የኢትዮጵያ አገር አቀፍ ምርጫ ተከትሎ በተከሰተው ቀውስ ሰኔ አንድ ቀን በዛሬው ዕለት 1997 በመንግሥት ታጣቂዎች የተገደሉ ዜጎች አሥራ ሁለተኛ ዓመት መታሰቢያ ዕለት ነው ዛሬ። እናም በመላ ኢትዮጵያ አንድነት ድርጅት መኢያድ ጽህፈት ቤት ተከብሯል። የመኢያድ መሪ ገዢው ፓርቲ ከዚህ ጥፋት እንዲማር ጥሪ ሲያቀርቡ፣ የሰማያዊ ፓርቲ በበኩላቸው ደግሞ የህግ ተጠያቂነት እስኪሰፍን ድረስ መግደል አያቆምም ይላሉ። መለስካቸው አማሃ ነው ዝርዝሩን የላከው። የኢህአደግ ስልጣን ከያዘ በኋላ ከ12 ዓመት በፊት ለሶስተኛ ጊዜ ተካሄደው የ1997ቱን አገር አቀፋዊ ምርጫ ተከትሎ በተፈጠረው ቀውስ ሳቢያ ሰኔ አንድ ቀን 1997 በመንግስት ታጣቂዎች የተገደሉ ዜጎች ዛሬ 12ኛ ዓመት መታሰቢያቸው ተከበረ። የመኢአድ እና ሰማያዊ ፓርቲ በመላው ኢትዮጵያ አንድነት ድርጅት ጽህፈት ቤት ቅጽር ግቢ በጋራ ባዘጋጁት የመታሰቢያ በዓል ላይ የመኢአድ ሊቀመንበር ዶክተር በዛብህ ደምሴ አጭር የመግቢያ ንግግር አድርገዋል። እንደሳቸው አባባል ኢህአዴግ ይህን አምባገነናዊ ተግባር የፈጸመው ስልጣኑን ለማስጠበቅ የሚችለው በመሳሪያ ኃይል እንጂ በህዝብ ድምፅ እንዳልሆነ በማመኑ ነው ብለዋል። አክለውም በዚህ ባህሪው ምክንያት እስከ ዛሬም በሀገሪቱ አስተማማኝ ሰላምና መረጋጋት እንዲሁም ከወረቀት ባለፈ በተጨባጭ የሚታይ የሀገር እድገት ማስመዝገብ አልቻለም ሲሉ ወቅሰዋል። በመጨረሻም ዋና የዕለቱ መልእክቴ ነው ያሉትን አስተላልፈዋል። የዛሬ 12 ዓመት በ1997 ዓ ም ሰኔ አንድ ቀን በኢህአዴግ ታጣቂዎች ሰለባ የሆኑት የንጹሐን ዜጎቻችን የመሥዋዕትነት ቀን በአሁኑ ሰዓት በሐዘን እየዘከርን ለወደፊቱ ገዢው ፓርቲ ኢህአዴግ ካለፈው ስህተቱ ትምህርት በመውሰድ በሀገር ደረጃ በተከሰቱትም ሆነ ወደፊት ለሚከሰቱት ሀገራዊ ችግሮች የጠበንጃ ፈሙዝ በመፍትሄነት ማስቀመጡን በማቆም በሆደ ሰፊነት በመግባባትና በመቻቻል መርህ ለብሔራዊ እርቅ ሁኔታዎችን በማመቻቸት ችግሮችን ይፈታ ዘንድ ጥሪያችንን እያስተላለፍን የዛሬ ዐሥራ ሁለት ዓመት በዚህ ቀን መስዋዕት የሆኑ የንጹሐን ዜጎች ቤተሰቦች አንድ ወቅት ታሪክ ሚዛናዊ ፍርድ የሚሰጥ መሆኑን እንዲገነዘቡ በዚህ አጋጣሚ ላረጋግጥላችሁ ወዳለሁ። በዕለቱ የሰማዕታት የመታሰቢያ ዝግጅት የተሳተፈው የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ በበኩላቸው የመዝጊያ ንግግር አድርገዋል። በንግግራቸው በአጠቃላይ ፖለቲካዊ ግድያ የአገዛዝ ሥርዓቶች አንዱ መለያ መሆኑን አስገንዝበዋል። ዕለቱ የሚታወስበትን መንፈስ አመልክተውም የሰማዕታት መታሰቢያ እሴት ነው ያሉትን ጠቁመዋል። የምናስበው የምናስታውሰው በተሸናፊነት ባልቃሻነት በደካማነት እንዳልሆነ ግን ለመናገር እፈልጋለሁ። የምናስታውሰው እነዚህን ሰማታት የምናስታውሰው ለእኛ ስለሞቱልን፣ ለነፃነቱ ጉዞ የነሱ ደም፣ የነሱ አጥንት፣ የነሱ ስጋ መረማመጃ ስለሆነ ለእኔ ለእናንተ፣ ለኢትዮጵያ፣ ለኢትዮጵያ ሕዝብ ስለሞቱ የምናስታውሳቸው መሆኑን መግለጽ እፈልጋለሁ። የንግግሬ ዋና ዓላማ ግን ተጠያቂ እስከሌለ ድረስ ግድያ አይቆም። ከመታሰቢያ በዓሉ ጎን አስታከው አቶ የሽዋስ እንዳስታወሱት የመላው አማራ ህዝብ ድርጅት ወይንም ማህድ መስራች የነበሩት የፕሮፌሰር አስራት ወለየስ አጽም በፊት ካረፈበት ከበዓለ ወልድ ቤተ ክርስቲያን ወደ ቅድስት ስላሴ ቤተ ክርስቲያን እንደሚዛወር አስታውቀዋል። ዕለቱም ወደፊት እንደሚገለጽ ጠቁመዋል። በዚህ የሰማዕታት መታሰቢያ በዓል የጧፍ ማብራት ሥነ ሥርዓት ከመፈጸሙም ባሻገር አጠር ያለ ውይይት እንዲሁም የግጥም ንባብ ተሰምተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። አፍሪካ ውስጥ ስላለ የሙስናና የወንጀል ቀለበት ይላል የዛሬው ርዕሰ አንቀጽ። ርዕሰ አንቀጹ ወደ መልእክቱ ሲገባ በዓለም እጅግ ተስፋ ሰጪ ከሆኑ በምጣኔ ሀብት በኩልም እጅግ ፈጣን እድገት እያሳዩ ካሉ አካባቢዎች አንዱ የሆነው ከሰሐራ በስተደቡብ ያለው የአፍሪካ ክልል በድንበር ዘለል የወንጀል መረቦች ጥቃት ስር ይገኛል። ሙስና ከመሳሪያዎቻቸው አንዱ ነው ይላል። ሙስና ባለጠጋም ደሃም ሀገሮችን በግልም ሆነ በመንግሥት ዘርፎች ሁሉንም በተመሳሳይ ሁኔታ የሚጎዳ በየደረጃው የሚከሰት የሥልጣን ብልግና ነው። ሙስና መተማመንን ያጠፋል። ሙስና ልማትን ይጎዳል። ሙስና በዲሞክራሲ ተቋማት ላይ ሊኖር የሚገባውን መተማመን ይሸረሽራል። ሙስና ገበያዎችን ያጠፋል። ሙስና የዋጋ ንረትን ያስከትላል። ሙስና መዋዕለ ነዋይ አፍሳሾችን ያስደነግጣል፣ ያርቃል። ሙስና የምጣኔ ሀብት ዕድገት እንዳይኖር ያደርጋል። በተለይ ደግሞ ልማትና እርምጃን በሚገታባቸው በማደግ ላይ ባሉ ሀገሮች ውስጥ ለሚገኙ ማኅበረሰቦች አውዳሚ ነው ይላል ርዕስ አንቀጹ። ሐተታውን በመቀጠል ገንዘብ ለማግኘት ገንዘብ ማውጣት አለብህ፣ ለሙስና ጉዳይ ሲሆን ደግሞ የምታወጣው ዕጥፍ መሆን አለበት፣ የወንጀል መረቦቹ እምነትና መፈክር ነው። በዓለም ዙሪያ ከአጠቃላይ የሀገር ውስጥ ምርት ከስምንት እስከ ዐሥራ አምስት ከመቶ የሚሆነውን ድርሻ የሚወስደው ሀገር ዘለል ወንጀል እጅግ አጓጊ ነው። ወንጀለኞችና ሌሎችም የአደጋ መረቦች አካባቢያዊ ምጣኔ ሀብቶችንና ዓለም አቀፍ የገንዘብ ሥርዓቶችን ለማንቀዝና ለማበላሸት ጉዳይ በየዓመቱ በሚሊዮኖች ዶላሮች የሚቆጠር ገንዘብ እንደሚያፈሱ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዓለም አቀፍ አደንዛዥ እጾችና ቅመማቅመም መቆጣጠሪያና ሕግን የማስከበር ጉዳዮች ቢሮ የብሔራዊ ደህንነትና የዲፕሎማሲ ጸረ ወንጀል መርሃ ግብሮች ከፍተኛ ዳይሬክተር ዴቪድ ሉና ተናግረዋል። ከአደንዛዥ እጾችና ቅመማ ቅመም እንዲሁም ከሌሎች ህገወጥ ዝውውሮች የሚገኘው የተጣራ ገቢ ወንጀልን እንዲዋጉ በተከፈቱ ተቋማት በራሳቸው ውስጥ ሙስና በከፍተኛ ሁኔታ እንዲንሰራፍ አድርጓል። የአንዳንድ የመንግሥት ባለሥልጣናት ከወንጀል መረቦቹ ጋር መመሳጠርና መተሳሰር የሕገ ወጡ ዝውውር መስመሮች ከምዕራብ አፍሪካ የባህር ዳርቻ እስከ አፍሪካ ቀንድ ከሰሜን አፍሪካ ወደ ደቡብም እስከ ጊኒ ባሕረ ሰላጤ እንዲዘረጉ አስችለዋቸዋል። ዴቪድ ሉና አክለውም በእነዚህ ሕገ ወጥ የዝውውር መስመሮች ላይ ባሉ ሀገሮች ውስጥ ሁሉ የወንጀሉ ዓለም ሰዎችና መረቦች እጅግ ቁልፍ ናቸው የሚባሉ ተቋማትንና ሕግን የማስከበር ሥርዓቶችን እያነቀዙና እያሽመደመዱ የሁሉም ሰው ደህንነት አደጋ ላይ እንዲወድቅ እንደሚያደርጉ አሳስበዋል። ሀገር አቋራጮቹንና የተደራጁትን የወንጀል መረቦች ለመረበሽና ለመበጣጠስ፣ ይላል ርዕሰ አንቀጹ፣ አፍሪካ ውስጥ ካሉ አጋሮቿ ጋር ለመተባበርና ለመስራት ዩናይትድ ስቴትስ ቁርጠኛ ነች። በሀገር ዘለል የወንጀል ድርጅቶች ላይ ፕሬዚደንት ዶናልድ ትራምፕ ያወጡትን የአፈጻጸም ትዕዛዝ ተግባራዊ ለማድረግ አጋሮቻችን የዛሬዎቹን አደጋ ደቃኝ መረቦችን ለመዋጋት ያላቸውን አቅም ለማጠናከር ዩናይትድ ስቴትስ ድጋፏን መስጠቷን እንደምትቀጥል ሚስተር ሉና አሳውቀዋል። ርዕሰ አንቀጹ መልእክቱን እንዲህ ሲል ዘጋ። የሀገራቸውን ሀብት የሚመዘብሩ ሌባ መሪዎች ወንጀለኞችና ሽብርተኞች የሕገ ወጥ አድራጎቶቻቸው ፍሬ ተጠቃሚ እንዳይሆኑና እንቅስቃሴዎቻቸውን ለማስፈጸም ጉዳይ የሚጠቀሙበትን የገንዘብ አቅም እንዳያንቀሳቀሱ ለማድረግ በሁሉም ደረጃዎች ባለ ሙስና ላይ መዝመት አለብን። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች የማጠቃለያ ዜና አሰማለሁ። የቀድሞው የዩናይትድ ስቴትስ የፌዴራሉ ምርመራ ቢሮ ዲሬክተር ጄምስ ኮሚ ዛሬ በሴኔቱ የደህንነት ኮሚቴ ፊት ቀርበው የምስክርነት ቃላቸውን ሰጥተዋል። የኤፍ ቢ አይ ዲሬክተር በዚህ ወቅት ለተለያዩ ጥያቄዎች ሁሉ መልስ እንደሰጡ ቀደም ሲል በስፋት መግለጻችን ይታወሳል። የሁከቱ ቡድን አልሻባብ በከፊል ራስ ገዛ አስተዳደር ፑንትላንድ ክልል ዛሬ ሐሙስ ባደረሰው ጥቃት ሶስት ከፍተኛ ወታደራዊ መኮንኖችን ጨምሮ በትንሹ አምሳ ሰዎች መሞታቸውን ወታደራዊ ባለስልጣናት ምንጮችና ምስክሮች ለቪዮ ገለጡ። በምንጮቹ ገለጣ መሠረት ከሟቾች መካከል ቢያንስ አርባ አምስቱ የፑንትላንድ ወታደሮችና አምስቱ ደግሞ የአልሻባብ አባላት ናቸው። የፑንትላንድ ደህንነት ሚኒስቴር መስሪያ ቤት ግን ከወታደሮቻችን ውስጥ የሞተብን የለም ይላሉ። አብዛኛዎቹ የሞቱት ሲቪሎች ናቸው ነው የሚሉት። የብሪታንያ ጠቅላይ ሚኒስትር ቴሬዝ ቴሬዛ ሜይ ባለፈው መያዝያ ወር ባደረጉት ጥሪ መሰረት ዛሬ በአገሪቱ ምርጫ እየተካሄደ ነው። ብሪታንያ ከአውሮፓ ሕብረት ስለመውጣት ጉዳይ ድርድር በሚካሄድበት ወቅት ጠንካራ ውክልና እንዲኖራቸው ነው ምርጫው እንዲካሄድ ጥሪ ያደረጉት። የኢጣሊያ የፖሊስ አዛዥ ፈረንሳይና ስፓኝን ጨምሮ ከስምንት አገሮች አቻዎቻቸው ጋር ሲሲሊ ላምፔዱሳ ውስጥ የሁለት ቀናት ስብሰባ አካሂደዋል። ውይይታቸው የሜዲትሬኒያን አካባቢ ኢሚግሬሽን፣ ሽብርተኝነትና የተደራጀ ወንጀል ዙሪያ ያተኮረ እንደነበር ተገልጧል። የኢራን የደህንነት ሚኒስቴር ዛሬ ይፋ ባደረገው መግለጫ በአገሪቱ ምክር ቤት እና ምክር ቤት ላይና በቀድሞ መሪ አያቶላ ሩሆላ ሩሆላ ሆሜኒ መካነ መቃብር ላይ ጥቃት ያደረሱት ኢራናውያን ራሳቸው ናቸው ብሏል። እነዚህ ኢራናውያን እስላማዊ መንግስት ነን ከሚለው አማጼ ቡድን ጋራ የተቀላቀሉ እንደሆኑም ተገልጧል። የማያንማር ጦር ኃይል ዛሬ በሰጠው መግለጫ 12 መንገደኞችን እንደጫነ ትናንት ረቡዕ ከጠፋ አውሮፕላን 10 ሰዎች አስክሬን ተገኝቷል። ከአውሮፕላኑ ስብርባሪ ጋርም ሌሎች ዕቃዎች እንደ ሻንጣ መሰል መገኘታቸው ታውቋል። አመሰግናለሁ፣ አዲሱ ለሰዓቱ ዋና ዋናም፣ ለማጠቃለያ ዜናውም አጠራጠር ያሉ መረጃዎችን እናካፍልና እንሰናበት። ከዚህ ስቱዲዮ አዲሱ፣ ከኢትዮጵያ ብሔራዊ ባንክ ዌብሳይት አሁን ባገኘሁት መረጃ መሰረት ዛሬ ባወጣው የምንዛሪ ዝርዝር አንድ የዩናይትድ ስቴትስ ዶላር 23 ብር ከ12 ሳንቲም ተመንዝሯል። ይህ የባንክ የመግዣ ዋጋ ነው። የባንክ የመሸጫ ዋጋ ደግሞ 23 ብር ከ20 አራት ሳንቲም ነው። አንድ ዩሮ 25 ብር ከ80 ሳንቲም ነው። የመሸጫ ዋጋው 25 ብር ከ81 ሳንቲም ነው። አንድ የእንግሊዝ ፓውንድ የመግዣ ዋጋ 29 ብር ከ70 ሳንቲም የመሸጫ ዋጋው ደግሞ 29 ብር ከ70 አንድ ሳንቲም ነው። ወደ ኤንቢኢ ጂኦቪ ኢቲ ደግሞ ብትገቡ የ18 የተለያዩ የዓለም ዙሪያ ምንዛሪዎችን የያዘ ዝርዝር ታገኛላችሁ። የኢትዮጵያ ሜቴዎሮሎጂ ኤጀንሲ ዌብሳይት አይሰራም። ከኢንተርኔት ባገኘሁት መረጃ መሰረት ነገ ሰኔ ሁለት ዓርብ ማለት ነው፣ አዲስ አበባ ጸሐያማ ትሆናለች። ከፍተኛ ሙቀቷ 24፣ ዝቅተኛው 12 ዲግሪ ሴልሽየስ እንደሚሆን ተተንብየዋል። ልንሰናበት ነው እንግዲህ በፕሮግራሙ ፕሮዲውሰር ንጉሡ ታምሬ፣ በረዳቱ ፋሲል ገበየሁ፣ በመላ ባልደረቦቻችን፣ በፕሮግራሙ ዋና አዘጋጅ ትዝታ በላቸው ስም አብራችሁን ስለቆያችሁ እያመሰገን እኔ አዲሱ አበበ፣ እኔም ሰሎሞን አባተነን እንሰናበታለን። ነዋይ ደበበ ጨረቃ ይለናል። ከዛ ቀጥሎ ትግርኛ ፕሮግራም ይሰማል። መልካም ምሽት። Oh,